የአሜሪካ ድምጽ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሰኞ ሐምሌ 25 2014 ዓ ም ምሽት ዝግጅታችን ጀመረ።

የሶማሌ ክልል መንግስት ወደ ክልሉ ገብቶ በነበረው የአልሻባብ ታጣቂዎች ላይ በወሰደው እርምጃ ከ600 በላይ የአልሻባብ ታጣቂዎችን መግደሉን አስታወቀ። በዛሬው ዕለትም የአልሻባብ ፍላጎት ከሽፏል። ከሽፏል ማለት ግን በእኛ ላይ ዳግም ምንም ጉዳት ማድረስ አይችልም ማለት አይደለም።

አልሸባብ ማለት አሸባሪ የሆነ ኃይል ሲሆን በከተሞች ላይ ማፈንዳት፣ በመንገዶች ላይ ፈንጂ መቅበር የሚፈልግ ኃይል ነው። ይህን ኃይል ለማዳከም የሚያስፈልገው ከሶማሊያ በኩል ካለው አስተዳደር ጋር በቅንጅት አብሮ መስራት ነው ስራው

የሰማችኋቸው የሶማሌ ክልል ፕሬዝዳንት ሙስጠፌ መሐመድን ነው። የዚህ ዜና ዝርዝር ከዜና በኋላ ይቀርባል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሀመር በኢትዮጵያ ለማድረግ የሚዘጋጀው የሰላም ውይይት

ጥረት መሻሻል እንዲታይበት ግፊት እያደረጉ ነው። ደቡብ ክልልን ለሁለት የሚከፍለው የውሳኔ ሀሳብ ተቃውሞና ድጋፍ ገጥሞታል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻቸው የተከበራቸው አድማጮች። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ

ረ ገጽ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን ከወዲሁ እንጋብዛለን። አሁን ወደ ቀዳሚው የሰዓቱ ዋና ዋና ዜና ነው የምናልፈው።

ጤና ይስጥልኝ ክብራትና ክብራን፣ እንደምናመሻችሁ። የዓለም ዜና ይዤላችሁ የቀረብኩት እንግዳ ወልዴ ነኝ። ኢትዮጵያ ውስጥ በተለምዶ አባሰንጋ እየተባለ የሚጠራውና ከእንስሳት ወደ ሰው የሚተላለፈው አንትራክስ የተባለው በሽታ በአስራ አምስት የትግራይ ክልል ወረዳዎች መታየቱን የክልሉ ጤና ቢሮ ገለጸ። ሌሎች በወረርሽኝ መልክ የሚተላለፉ በሽታዎችም ክልሉ ውስጥ እየታዩ መሆኑን ቢሮው ገልጿል። ሙልጌታ አጽብሃ አጭር ዘገባ አለው። የአንትራክስ በሽታም ከከብት ፍየልና በጎች

ወደ ሰዎች በንክኪ በምግብ እንዲሁም በትንፋሽ መልክ የሚተላለፍ የበሽታ አይነት መሆኑ ነው የትግራይ ክልል የጤና ቢሮ ምክትል ኃላፊ ዶክተር ሬ የገለጹት። ይህ በሽታ በክትባት መከላከል እንዲሁም በሕክምና ማዳን ይቻል ነበር ብለው በአሁኑ ጊዜ ለእንስሳት ክትባት እንዲሁም ለሰዎች ሕክምና ማግኘት ባለመቻሉ በአምስት የክልል ወረዳዎች እስካሁን መታየቱ በሚላክ ሪፖርት ማወቅ ችለናል ብለዋል። ካብ ሕዚ ዘሎ 16 ኬዛት

ሪፖርት በፂሑና ኣለው እስካሁን የ116 የታመሙ ሰዎች ሪፖርት ደርሶናል። ከነዚህ ሰባቱ ህይወታቸው አልፏል። ይህ ቁጥር ላለው ሁኔታ የሚገልጽ አይደለም። የትግራይ የጤና የመረጃ ስርዓት በመውደሙ በዚህ ሁኔታ ውስጥ ሆነን ነው እያወራን ያለነው ነው ነው ያሉት የበሽታው ምልክት ትኩሳት፣ የራስ ምታት እንዲሁም የጡንቻ ህመም የሚያሳይ ሲሆን በንክኪ የሚተላለፈው ደግሞ ቆርበት ላይ የቁስለት ምልክት ያሳያል ሲሉ

ዶክተር ኢሳያስ ገልጸዋል። ተንሳሳት በአንደበታዊ ናይ ሞት ዝገጥመን ስለዝኾነ

በበሽታው የተያዙ እንስሳት ድንገተኛ ሞት የሚገጥማቸው በመሆኑ ሕብረተሰባችን አሁን ባለው ከበባና ሁሉም ነገር በመዘጋጋቱ ተከትሎ እርሃብ ስላለም ለእነዚህ እንስሶች አርዶ እየተመገበ መሆኑ ሌላ ፈተና ሆኖብናል ነው ያሉት። በክልሉ በወረርሽኝ የሚተላለፉ በሽታዎች በብዛት እየታዩ ነው ያሉት ምክትል ኃላፊው የወባ በሽታ በአስር ወረዳዎች ከቁጥጥራችን ወጥተዋል ብለዋል። በእነዚህ አካባቢዎች የወባ ትንኝ መከላከያ ኬሚካል ለመርጨት አጎበር ለመጠቀም

መመርመር እንዲሁም መድኃኒት መስጠት አልተቻለም ብለዋል። እንዲሁም ከውሻ ወደ ሰዎች የሚተላለፈው በራቢስ በሽታ ምክንያትም በዚህ ዓመት አርባ ሁለት ሰዎች ሕይወታቸው ማለፉ በተላከልን ሪፖርት ማወቅ ችለናል ሲሉ ነው ዶክተር ሬ ኢሳያስ የተናገሩት ለአሜሪካ ድምፅ ሙልጌታ

ኢትዮጵያ ከአባይ ተፋሰስ የግርጌ ሀገሮች ጋር ስምምነት ላይ ሳትደርስ ሕዳሴ ግድብን ለሦስተኛ ጊዜ መሙላት ልትጀምር ነው ስትል ግብፅ ለተባበሩት መንግሥታት የጸጥታው ምክር ቤት ተቃውሞ ማቅረቧን አዣንስ ፍራንስ ፕሬስ ዘገበ። በአፍሪካ አቻ የሌለው ሃይድሮኤሌክትሪክ ኃይል ማመንጫ ይሆናል የተባለው

ታላቁ የሕዳሴ ግድብ ግንባታ በተለይ በኢትዮጵያና በሁለቱ የግርጌ ሀገሮች መካከል የውጥረትና የንትርክ ሰበብ ሆኖ መቆየቱ ይታወቃል። ኢትዮጵያ በዚህ ክረምት ግድቡን መሙላት እንደምትቀጥል የሚያሳውቅ ደብዳቤ ባለፈው ሳምንት ማክሰኞ ለግብፅ መላኳንና ካይሮም መልእክቱ እንደደረሳት የኢትዮጵያው የውጭ ጉዳይ ሚኒስቴር መናገሩን ግብፅም የተቃውሞ አቤቱታዋን ይዛ ወደ መንግስታቱ ድርጅት የጸጥታ ምክር ቤት መሄዷን ኤኤፍፒ አክሎ ጠቁሟል።

የግብፅ የውጭ ጉዳይ ሚኒስቴር በማከልም ግብፅ ብሔራዊ ደህንነቷን ለማስከበርና ወደፊት ኢትዮጵያ በተናጠል በምትወስዳቸው እርምጃዎች ምክንያት የሚመጡ አደጋዎችን ለመከላከል ህጋዊ መብቷን ተጠቅማ አስፈላጊውን እርምጃ ትወስዳለች ብሏል። የዛሬ 11 ዓመት የተጀመረውና ከ4 ቢሊዮን ዶላር በላይ የሚፈጀው የሕዳሴ ግድብ ግንባታ ሲጠናቀቅ 5000 ሜጋዋት ኤሌክትሪክ ኃይል ያመነጫል ተብሎ ይጠበቃል።

ዛሬ ሰኞው ከግብፅ ባለሥልጣናት ጋር የተነጋገሩትና ባለፈው አርብ ኢትዮጵያ የነበሩት የዩናይትድ ስቴትስ አዲሱ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር የአሁኑ ጉብኝት ዝርዝር ለጊዜው ባይገለጽም ውይይቶቻቸው አጨቃጫቂውን የህዳሴ ግድብ ጉዳይ ሳይጨምር እንደማይቀር ተነግሯል ሴኔጋል ውስጥ ትናንት በተደረገው ምርጫ ገዢው ፕሬዚደንት ማኪሳል የፈጠሩት የፓርቲዎች ቅንጅት አሸንፏል

በማኪሳል የሚመራው ቅንጅት ከ46 የምርጫ ክልሎች ውስጥ ሰላሳውን ማሸነፉ ተገልጿል። ሀገሪቱን ከዚህ በፊት በፕሬዝዳንትነት ያገለገሉት አሚናታ ቱሬ በቴሌቪዥን ባስተላለፉት መልእክት የምርጫው ውጤት ለገዢው ፓርቲ በተወሰነ ደረጃም ቢሆን አብላጫ መቀመጫ እንደሚሰጥ አመልክተዋል። የዋና ከተማይቱ ዳካር ከንቲባና የተቃዋሚ መሪ የሆኑት ባርተሌሚ ዲያስ ሕዝቡ ውጤቱን እንዳይቀበልና

ተቃውሞውን አደባባይ ወጥቶ እንዲያሰማ ጥሪ አድርገዋል። የምርጫው አጠቃላይ እና የመጨረሻ ውጤት ምናልባት እስከ ፊታችን አርብ ላይታወቅ እንደሚችል ተዘግቧል። የሴኔጋል ምርጫ ተመጣጣኝ ውክልናንና ከሀገሪቱ ውጪ ከሚኖሩ ዜጎች አብዛኛውን ድምፅ ያገኙትም ይካተቱበታል። በአፍሪካ ሴኔጋል እንደተረጋጋች ዲሞክራሲ የሚትቆጠር ቢሆንም

ፕሬዚዳንት ማኪሳል በሚቀጥለው ዓመት ለሦስተኛ ጊዜ ለምርጫ ለመቅረብ አዝማሚያ በማሳየታቸውና ይህም ከአገሪቱ ሕገ መንግሥት ጋር የሚጻረር በመሆኑ ስጋት ፈጥሯል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው።

ዩጋንዳና ኮንጎ ዴሞክራሲያዊት ሪፐብሊክ ድንበር ላይ ተኩስ ከፍተው ሁለት ሰው ገድለዋል የተባሉ አባላቱን በቁጥጥር ስር መዋሉን ሞኖስኮ በሚል ምህጻረ ቃል የሚጠራው በኮንጎ የመንግስታቱ ድርጅት ሰላም አስከባሪ ተልእኮ አስታወቀ።

ሰላም አስከባሪው ኃይል ባለፉት የ20 ዓመታት ቆይታው ለአካባቢው ሰላምና ደህንነት አላመጣም በሚል ሰሞኑን የበረታ ቅሬታ ሲሰማበት የቆየ ሲሆን፣ ትናንት ተፈጸመ የተባለው ግድያም ያንን ተቃውሞ ሊያባብሰው ይችላል የሚል ስጋት አሳድረዋል። በተኩሱ ወቅት ሌሎች 15 ሰዎች መቁሰላቸውም ተነግረዋል።

የዛሬ ሳምንት ሰኞ በኃይሉ ላይ ተነስቶበት በነበረ ተቃውሞ አደባባይ የወጡ ሰልፈኞች ጎማ ከተማ የሚገኘውን ማዘዣ ጣቢያውን ከወረሩ ወዲህ ሀያ የሚሆኑ ሰዎች መገደላቸው ተሰምቷል። በኮንጎና በዩጋንዳ ድንበር መሃል የሚገኘው የሞኑስኮ ኃይል አንድ ብርጌድ ጦር ከዩጋንዳ በመመለስ ላይ ሳለ በድንበር ላይ በሚገኘው ኬላ ላይ ተኩስ ከፍተዋል ብለዋል።

በኮንጎ የተመድ ዋና ጸሐፊ ልዩ ተጠሪ ቢንቱ ከይታ ክስተቱን ኃላፊነት የጎደለው ሲሉ ገልጸው ወታደሮቹ ተኩስ የከፈቱት ያለ አንዳች አሳማኝ ምክንያት መሆኑን አመልክተዋል። ድርጊቱን በፈጸሙት ላይ ሕጋዊ ምርመራ እንደሚጀመር ከይታ አስታውቀዋል። የሰላም ልዑኩ በበኩሉ በተቃውሞ ወቅት የተገደሉበትን አራት ወታደሮች ዛሬ ዘክረዋል።

የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ የእስያ የሁለት ቀናት ጉብኝታቸውን ዛሬ በሲንጋፖር ጀምረዋል። አምስት የዲሞክራቲክ ፓርቲ አባላት እንደራሴዎች ያሉበትን ቡድን በመምራት የተንቀሳቀሱት አፈ ጉባኤ ፔሎሲ ማሌዥያና ደቡብ ኮሪያንም እንደሚጎበኙ ታውቋል።

ሰሞኑን አፈጉባኤዋ ቻይና እንደ ግዛቷ የምትቆጥራትን ታይዋንን ሊጎበኙ ይችላሉ የሚሉ ያልተረጋገጡ ወሬዎች ከወጡ በኋላ አሜሪካና ቻይና የተጋጋለ ፍጥጫ ውስጥ ቢገቡም ጉብኝታቸው ታይዋንን ይጨምር እንደሆነ ግልጽ አይደለም። በሲንጋፖር ፔሎሲ ከጠቅላይ ሚኒስትር ሊ ሴን ሎን እና ከፕሬዚዳንት ሀሚላ ያዕቆብ ጋር መገናኘታቸውንና ከሌሎች ባለስልጣናት ጋርም እንደሚነጋገሩ የሀገሪቱ የውጭ ጉዳይ ሚኒስቴር አስታውቋል።

የጉብኝታቸው ዓላማ ለአካባቢው ሀገሮች የአሜሪካንን የማይናወጥ ድጋፍ ለማረጋገጥ እንደሆነ ፔሎሲ ትናንት የተናገሩ ሲሆን ሁለቱን ልዕለ ኃያላን ፍጥጫና የጋለ ንግግር ውስጥ የከተታቸውን የታይዋን ጉብኝት ጉዳይ ግን አላነሱም። ፔሎሲ ታይዋንን ለመጎብኘት የቅድሚያ ብጤ

የሚባል እቅድ እንደነበራቸው የአሜሪካ መገናኛ ብዙኃን ባለፈው አርብ ሲዘግቡ ነበር። ፕሎሲ ራሳቸውም ታይዋንን ሊጎበኙ የመቻላቸውን ነገር በገደም ዳምቤ ተናግረው ነበር። ቢሯቸው የደህንነት ጥንቃቄን ሰበብ በማድረግ ታይዋንን ስለ መጎብኘት አለመጎብኘታቸው ማረጋገጫ ከመስጠት ተቆጥቧል። በመጨረሻም

መንኪ ፖክስ ወይም የዝንጀሮ ፈንጣጣ ሱዳን ውስጥ ለመጀመሪያ ጊዜ መታየቱን የሀገሪቱ ጤና ጥበቃ ሚኒስቴር አስታውቋል። ለበሽታው የተጋለጠ አንድ የ16 ዓመት ተማሪ ባለፈው ሳምንት የተገኘው በግጭት በምትተራመሰው ዳርፉር ግዛት ውስጥ መሆኑን ሚኒስቴሩ ትናንት ገልጾ ተይዘው ሊሆን ይችላል ተብለው የተጠረጠሩ ሰላሳ ስምንት ሰዎች ተመርምረው ሁሉም ነፃ መሆናቸውን አመልክቷል

መዛመቱን ለመቆጣጠር በሚል የጤና ባለሥልጣናት ከተማሪው ጋር ግንኙነት የነበራቸውን ሰዎች በመለየት ላይ መሆናቸው ተዘግቧል። ለበሽታው ዓለም አጣዳፊ ትኩረት ሊሰጥ እንደሚገባ ባለፈው ሳምንት ያስጠነቀቀው የዓለም ጤና ድርጅት የሚገኝበትን ሁኔታ አሳሳቢ ደረጃ ሲል መድቦታል። የዝንጀሮ ፈንጣጣ እስካሁን በሰባ አራት አገሮች ውስጥ በ16,000 ሰዎች ላይ መታየቱን የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ አስታውቋል።

ክብራትና ክብራን ዜናው በዚሁ ተፈጸመ። ከቀሪ ፕሮግራሞቻችን ጋር እንድትቆዩ ጋብዛለሁ። በእኔ በኩል መልካም ምሽት

እንግዱ ወልዴን ለዓለም ዜናዎች አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ሐምሌ 25 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። የአንዳንድ እውነቶች በእውነት አፍንጫችን ስር ናቸው

እና ይሄ የጥሞና ጊዜ በጸሎት ሊሆን ይችላል፣ በሜዲቴሽን በቀን ውስጥ ለተወሰነ ደቂቃ ሁሉን ነገር አስቀምጠው ሀሳባቸውን ሰብስበው ወይ ጸሎት ወይ ሜዲቴሽን ወይ ጥሞና የሚያደርጉ ሰዎች ለአእምሮ ጤንነት ሌላም ለሰውነት ጤንነት ላይ ሁሉ ጥቅም እንዳለው ብዙ ማስረጃ አለ። የሰማችኋቸው ፕሮፌሰር ዮናስ እንዳለ ገዳ በባሮ የነርቭ ሕክምና ተቋም

የአንጎልና የነርቭ ሐኪም ተመራማሪና ሐኪም ናቸው።

በማስታወስ ችሎታ መጥፋትና የጥሞና ልምድ ፋይዳ ዙሪያ ያማክሩናል። በሁለተኛው አጋማሽ የሀኪሞን ያማክሩ መሰናዶ ይጠብቋቸው። ዝግጅቶቻችንን ለማስታወስ ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው የአብይር ዘገባችን እናልፋለን።

በኢትዮጵያ ግጭት በነበረባቸው አካባቢዎች ያለ ክልከላ እርዳታ ማዳረስ እንዲቻል

የሰላም ውይይት ለማካሄድ የሚደረገው ጥረት መሻሻል እንዲታይበት ሲሉ አዲስ የተሾሙት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሀመር ግፊት እያደረጉ ነው። ማይክ ሀመር ወደ አዲስ አበባ ሄደው ከከፍተኛ የመንግስት ባለስልጣናት፣ ከፖለቲካ ፓርቲ መሪዎችና በሰብአዊ መብቶች ላይ ከሚሰሩ ድርጅቶች መሪዎች ጋር መወያየታቸው ታውቋል። ፀሐይ ዳምጠው ዝርዝር አላት።

ባሳለፍነው አርብ ወደ አዲስ አበባ የገቡት ሀመር ከኢትዮጵያ ምክትል ጠቅላይ ሚኒስቴርና የውጭ ጉዳይ ሚኒስቴር ጋር መነጋገራቸውን አዲስ አበባ የሚገኘው የአሜሪካ ኤምባሲ በትዊተር ገጹ ያስታወቀ ሲሆን ያልተቆራረጠ ሰብአዊ እርዳታ የማድረስ ና በሰብአዊ መብት ላይ ለደረሱ ጥቃቶች ተጠያቂነትን የማረጋገጥ እንዲሁም ግጭቱን ለማስቆምና ዘላቂ ሰላም ለማስፈን ፖለቲካዊ ውይይት የማካሄድ አስፈላጊነት ላይ መነጋገራቸውን

ገልጸዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር በፌስቡክ ገጹ ላይ ባሰፈረው ጽሁፍ ደግሞ ምክትል ጠቅላይ ሚኒስትር ደመቀ መኮንን ዘላቂ ሰላም እንዲሰፍን መንግስታቸው እየወሰደ ነው ያሉትን እርምጃዎች እንደገለጹላቸው አስታውቋል። የጠቅላይ ሚኒስትር አብይ አህመድ መንግስትና የህወሓት፣ የሰላም ውይይት ለማካሄድ ፈቃደኝነታቸውን ቢያሳዩም ድርድሩን ማን ይምራው በሚለው ሀሳብ ግን አለመስማማታቸውን በመግለጽ አጃንስ ፍራንስ ፕሬስ ዘገባ አስነብበዋል። ጠቅላይ ሚኒስትሩ የአፍሪካ ህብረት

ሰንሰለት ንግግሩን እንዲያካሄድ የሚፈልጉ ሲሆን

ህወሀት ደግሞ ድርድሩ በጎረቤት ሀገር ኬንያ እንዲመራ ጠይቋል። የጠቅላይ ሚኒስትሩ ብሔራዊ ጸጥታ አማካሪ ሬድዋን ሁሴን ባለፈው ሳምንት በትዊተር ገጻቸው ባስተላለፉት መልእክት የኢትዮጵያ መንግስት በየትኛውም ስፍራ በየትኛውም ጊዜ ያለምንም ቅድመ ሁኔታ ድርድሩን ለመጀመር ዝግጁ መሆኑን አስታውቋል። በሌላ በኩል ከህወሀት ጋር ቁርኝት ያለው የትግራይ ቴሌቪዥን የህወሀት መሪ ደብረጽዮን ገብረ ሚካኤል ምንም አይነት ድርድር ከመጀመሩ በፊት በትግራይ መሰረታዊ ልማቶች መመለስ እንዳለባቸው አስጠንቅቋል።

በውጭ ጉዳይ መስሪያ ቤት ፌስቡክ ላይ በሰፈረውና አቶ ደመቀ ለልዩ መልእክተኛው ገለጹላቸው የተባለው ሀሳብ መንግስት ለሰላም ድርድር ሙሉ ቁርጠኝነት እያሳየ ባለበት ወቅት የህወሀት ቡድን በተቃራኒው እያሳየ ያለው አቋም ዘላቂ ሰላም ለማምጣት በአፍሪካ ህብረት መሪነት የሚካሄደው እንቅስቃሴ ላይ መሰናክል የሚፈጥር በመሆኑ ዓለም አቀፍ ማህበረሰብ በቡድኑ ላይ ጫና ሊያሳርፍ ይገባል የሚል ነው። ልዩ መልእክተኛው የፖለቲካ ፓርቲ አመራሮችን ማነጋገራቸው

እየተሰማ ሲሆን፣ የኦሮሞ ፌዴራሊስት ኮንግረስ ፕሮፌሰር መረራ ጉድና ተወያይተንባቸዋል ያለዋቸውን ነጥቦች ተናግረዋል። እኛም ሀገሪቷ ያለችበት ሁኔታ እጅግ በጣም አደገኛ የሆነ የፖለቲካ ቀውሱ እጅግ በጣም ሰፊ እንደሆነ እና ብዙ ቦታዎች

ከሰሜን እስከ አብዛኛ ኦሮሚያ እስከ ቤኒሻንጉል እስከ ጋምቤላ ችግሮች፣ ሰፋፊ ግጭቶችና ጦርነቶችም ጭምር እየተካሄዱ እንደሆነ እነዚህ ግጭቶች በሚሆን መንገድ ካልቆሙ አገሪቷን ወደ በለጠ አደገኛ ሁኔታ ውስጥ ሊከብ እንደሚችል፣ አገሪቷ ደግሞ ወደ ሰላም እና መረጋጋል መምጣት የምትችለው ችግሩ ፖለቲካዊ ስለሆነ መፍትሄውን ደግሞ ፖለቲካዊ መሆን አለበት፣ ሁሉን አቀፍ የሆነ ብሔራዊ ድርድርና መግባባት ያስፈልጋል። በመንግስትም የያላ መቀማ

ማህበረሰቡ ብዙ ጊዜ የሚያዩት የሰሜኑ ክፍል ነው። እና የሰሜኑ ክፍል ብቻ ሳይሆን የሰሜኑ ቡድንና መንግስት ብተራደሩ፣ ብስማሙ የኢትዮጵያ ችግር ይፈታል የምለው ህልም ውስጥ እንዳይገቡ ደጋግመን ነገሬ ናቸዋል።

ቀውስ ያለው አጠቃላይ ድ ሀገር ውስጥ ነው። በተለይም ኦሮሚያም ጭምር የሀገሪቱ ትልቁ ክፍል የሚባለው አጠቃላይ ቀውስ ውስጥ ገብተዋል። ማይክ ሀመር ከኦሮሞ ነጻነት ግንባር አመራሮችን ጨምሮ ከተለያዩ ተፎካካሪ ፓርቲና ና ሰብዓዊ መብቶች ጋር በተያያዘ ከሚሰሩ ማህበራት መሪዎች ጋር መወያየታቸውም ታውቋል። ከዩናይትድ ስቴት የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሀመር በተጨማሪ የተባበሩት መንግስታት ና የአውሮፓ ህብረት መልእክተኞችም ለተመሳሳይ ተልዕኮ ኢትዮጵያን በመጎ

ጉብኝት ላይ ይገኛሉ። ለአሜሪካ ድምፅ ፀሃይ ዳምጠው ከአዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይር ዘገባችንን ነበር። የትንታኔው መጽሄት ይቀጥላል።

የሶማሌ ክልል መንግስት ወደ ክልሉ ገብቶ በነበረው የአልሻባብ ታጣቂዎች ላይ በወሰደው እርምጃ ከስድስት መቶ በላይ ታጣቂዎችን መግደሉን አስታወቀ። በዓለም አቀፍ ደረጃ በአሸባሪነት ከተፈረጀው አልሻባብ ጋር የሚደረገው ትግልም ቀጣይነት የሚኖረው ሲሆን ከፌዴራል መንግስትና ከሶማሊያ ጋር በቅንጅት የሚሰራ ነው ተብሏል። የሶማሌ ክልል መንግስት ምክር ቤት ሶስተኛ መደበኛ ጉባኤ ካለፈው ቅዳሜ ጀምሮ እየተካሄደ ሲ

ሆን በክልሉ የተከሰተው ድርቅና የአልሸባብ የሰሞኑ ጥቃት በምክር ቤቱ መነጋገሪያ ከነበሩ አጀንዳዎች መካከል ነበሩ። አዲስ ቸኮል ተጨማሪ ያለው የአልሸባብ ድንገተኛ ጥቃትና እሱን ተከትሎ የሶማሌ ክልል መንግስትና የፌዴራል መንግስት በአልሸባብ ላይ ድል መቀዳጀታቸውን ባወጁበት ወቅት የተካሄደው የሶማሌ ክልል ስድስተኛ ዙር ሶስተኛ መደበኛ ጉባኤ በመጀመሪያ የመከረውም በአልሸባብ ጥቃት ዙሪያ ነበር።

ለምክር ቤቱ ሪፖርታቸውን ያቀረቡት የክልሉ ርዕሰ መስተዳድር አቶ ሙስጠፌ ሙሀመድ የአልሸባብ ፍላጎት ከሽፏል ሲሉ ተናግረዋል። በዛሬው ዕለትም የአልሸባብ ፍላጎት ከሽፏል

ከሽፏል ማለት ግን በእኛ ላይ ዳግም ምንም ጉዳት ማድረስ አይችልም ማለት አይደለም። አልሸባብ ማለት አሸባሪ የሆነ ኃይል ሲሆን በከተሞች ላይ ማፈንዳት፣ በመንገዶች ላይ ፈንጂ መቅበር የሚፈልግ ኃይል ነው። ይህን ኃይል ለማዳከም የሚያስፈልገው ከሶማሊያ በኩል ካለው አስተዳደር ጋር በቅንጅት አብሮ መስራት ነው። ስራው ጅምር መሆኑን ከግንዛቤ መውሰድ ያስፈልጋል ብለዋል።

በቅርቡ በሶማሌ ክልል እያንዳንዱ ወረዳና ከተማ ላይ የማጥራት ስራ እንደሚሰራና በአልሸባብ ተባባሪዎች ላይ የማያዳግም እርምጃ እንደሚወሰድ ያስታወቁት አቶ ሙስጠፌ በዚህ ረገድ ሁሉም የክልሉ ነዋሪ ተባባሪ እንደሆነ አሳስበዋል። በእስካሁኑ ዘመቻ ከ ስድስት መቶ በላይ የአልሸባብ ታጣቂዎች መደምሰሳቸውን ለምክር ቤቱ ይፋ ያደረጉት አቶ ሙስጠፌ ከአልሸባብ ጋር ተራ ግጭቱ ሳይሆን ቀጣይነት ያለው ጦርነት ውስጥ መግባታቸውን ሁሉም ሊገነዘብ ይገባል ብለዋል።

አቶ ሙስጠፌ ጦርነቱን በዘላቂነት የማሸነፍ ዓላማ እንዳላቸው ማስረድተዋል የእኛ ፍላጎት ጦርነቱን ማሸነፍ ነው ከአልሻባብ ጋር የሚደረገው ግጭት ሳይሆን ጦርነት ነው የጦርነቱ ዓላማ አልሻባብ ክልላችን እንዳይገባ የሽብር ጥቃት እንዳይፈጽምና ድንበራችን ጥሶ እንዳያልፍ የሚል ነው በእኛ እምነት እስካሁን ባለው ከስድስት መቶ በላይ የአልሻባብ ታጣቂዎች ተገድለዋል

ጦርነት ውስጥ መሆናችን ሊታወቅ ይገባል። አልሸባብ ከዚህ በፊት ደፍሯት የማያውቃት ኢትዮጵያን እንዴት በዚህ ወቅት ደፈረ? በሚል ከምክር ቤት ጥያቄ የቀረበላቸው አቶ ሙስጠፌ አልሸባብ ከሰራው ስሌት ጋር የሚያዝ እንደሆነ ነው የሌሎች ሀገራትን ተሞክሮ ጠቅሰው ያስረዱት።

በየጊዜው ድንገተኛ ጉዳዮች መከሰታቸው የማይቀር ነው። በፈረንጆች መስከረም 11 በአሜሪካ የተፈጸመው የአልቃይዳ ጥቃት ከዛ በፊት አልነበረም። ሁሉም ነገር መጀመሪያ አለው። አልሻባብ በዚህ ወቅት እንዴት ጥቃት ፈጸመብን ለሚለው፣ በራሳቸው ስሌት በዚህ ወቅት ሀገሪቱን ማጥቃት ይቻላል ብለው ስላሰቡ ይሆናል። ከጀርባቸው ሌላ ገፊ ኃይል አለ ወይስ የለም የሚለው ይቆየን። ሆኖም ይህ ነገር ውሸት ነው ወይስ አይደለም ለሚለው፣ ውሸት ሳይሆን እውነት ነው።

በደህንነታቸው ምክንያት ስማቸው መግለጽ ያልፈለጉ የቀድሞ አልሸባብ አባል እንደሚሉት የቡድኑ ዓላማ ኢትዮጵያ ውስጥ ጥቁር ባንዲራቸው መስቀልና ጂሃድ በአፍሪካ ቀንድ አዲስ ግንባር መስፋፋት መጀመሩን የሚገልጽ መግለጫ ማወጅ መሆኑን ገልጸዋል። የአፍሪካ ቀንድ ጉዳዮች ተንታኝ የሆኑት ማት ብራይደን ይህ አልሸባብ ያደረሰው ጥቃት ምናልባት ወደፊት በኢትዮጵያ በቋሚነት የሚንቀሳቀስ ተዋጊ እንዲኖር ለማድረግ የታሰበ ስልታዊ ዓላማ መጀመሪያ ሊሆን ይችላል ይላሉ። ይህ ተዋጊ ቡድን በሶማሊያ ና በኦሮሚያ ክልሎች መካከል በሚገኙ ባሌ ተራራዎች ላይ ሊሰፍር እንደሚችልም ይጠቅሳሉ።

ብራይደን አክለውም ቡድኑ ምናልባት አሁን ሽንፈት ቢደርስበት እንኳ አልሸባብ ኢትዮጵያ ውስጥ ከፍተኛ ወታደራዊ እንቅስቃሴ የማድረግ አቅም እንዳለው የማሳየት ዓላማቸውን አሳክተዋል ብለዋል። ከቦታው ያገኘነው መረጃ እንደሚያሳየው የተወሰኑ የአልሸባብ ኃይሎች የኢትዮጵያን ድንበር አልፈው እስከ 100 ኪሎ ሜትር የሚደርስ ገብተዋል፣ ለውጊያ ዝግጁ ሊሆኑም ይችላሉ ብለዋል። ብራይደን በኢትዮጵያ ውስጥ የሚታየው ፖለቲካ ለመረጋጋት እና በርካታ ጦሮች በትግራይ ግጭት ምክንያት በሰሜን በኩል በመከማቸታቸው አልሸባብ ጥቃት ለመክፈት አጋጣሚ እንዳመቻቸለት ብራይደን ያብራራሉ።

በሌላ በኩል አቶ ሙስጠፌ ሙህመድ የክልላቸው ልዩ ኃይል ከፌዴራል መከላከያ ሰራዊት ጋር እንዴት ተቀናጅቶ እየሰራ እንዳለም ጥያቄ ቀርቦላቸው ነበር። የፌዴራል ድጋፍና ተሳትፎ ምን ይመስላል ለሚለው የፌዴራል መከላከያ ሰራዊት ገብቶ በጦርነቱ እየተሳተፈ ይገኛል። የክልልና የፌዴራል ኃይልን የማቀናጀቱ ስራ ጊዜ መውሰዱ አይቀርም። አሁን ግን የበኩላቸውን እያበረከቱ ነው።

ውይይት የሚያስፈልግ ጉዳይ ካለም እንወያያለን። ርዕሰ መስተዳድሩ ይህም መግለጫ ከመስጠታቸው አንድ ቀን ቀደም ብሎ የአልሸባብ ቅስቀሳና ፕሮፓጋንዳ ክፍል ኃላፊ ፉአድ መሐመድ ከሌፍ ወይም በቅጽል ስሙ ሸንጎሌ

ቃል አቀባዩ አብዱልአዚዝ ሙሳ እንዲሁም የበኮል ዞንና የኢትዮጵያ ድንበር አዋሳኝ ኃላፊ እንደሆኑ የተነገረላቸው ሶስት የአልሸባብ አመራሮችን ጨምሮ የቡድኑ የትጥቅና ስንቅ ማከማቻዎች ማውደሙን የኢትዮጵያ መከላከያ ሰራዊት ለሀገር ውስጥ መገናኛ ብዙኃን አስታውቆ ነበር። ፉአድ መሐመድ ወይም ሸንጎሌ በአሜሪካ መንግስት የሚፈለገ የነበረ ሲሆን ግለሰቡን ይዞ ላስረከበ የአምስት ሚሊዮን ዶላር ወረታ እንደምትከፍል አሜሪካ አስታውቃ ነበር።

አልሸባብ ከሳምንት በፊት በሶማሌ ክልል በፈጸመው ድንገተኛ ጥቃት መነጋገሪያ ቢሆንም ከዚህ በፊት ተደጋጋሚ ያልተሳኩ ሙከራዎች ማድረጉን የፖለቲካ ተንታኙ ብራይደን ይገልጻሉ። አዲስ አበባም የአልሸባብ ኢላማ ከነበሩ ቦታዎች አንዷ እንደነበረች ነው ምሁሩ የሚያስረዱት። በሌላ በኩል በሶማሌ ክልል ስድስተኛ ዙር ሶስተኛ መደበኛ ጉባኤ ላይ በክልሉ የተከሰተው ድርቅም አንዱ አጀንዳ ነበር።

በአሁኑ ሰዓት በድርቁ ምክንያት በሲቲ ዞንና በሌሎችም እንስሳት እየሞቱ መሆናቸውን ያውሱት ርዕሰ መስተዳድሩ በቂ ዝናብ ላይገኝ ስለሚችል የፊታችን ነሐሴና መስከረምም ውሃ በቦቴ ማመላለስ ሊያስፈልግ እንደሚችል ተናግረዋል። የድርቁ ተጎጆች አስፈላጊው ድጋፍ እንዲያገኙም ከረጅ ድርጅቶች ጋር ተባብሮ እንደሚሰሩ የጠቀሱት አቶ ሙስጠፌ በቅርቡ ወደ ሶማሌ ክልል የሚመጡ የረዳኢ ድርጅቶች እንዳሉ ከእነሱ መካከልም የዓለም ባንክ እንደሚገኝበት አስተዋል። አቶ ሙስጠፌ በቅርቡ የአሜሪካ ተራድኦ ድርጅት ወይም ኤስኤይድ ለድርቁ መከላከል አራት መቶ ሚሊዮን ዶላር መመደቡንም በምክር ቤቱ ጠቅሰዋል።

ባለፉት አርባ ዓመታት ከተከሰቱት ሁሉ የከፋ የተባለው ድርቅ በሶማሌ ክልል ከ3 ሚሊዮን በላይ የቁም እንስሳትን ለሞት እንዳደረገ ከክልሉ መንግስት ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ

የተከታዩ ዘገባችን ደግሞ ወደ ደቡብ ክልል እናልፋለን። ደቡብ ክልል ውስጥ የሚገኙና በአቀማመጥ ይቀራረባሉ የተባሉ የተለያዩ ዞኖችና ወረዳዎች ተጣምረው ሁለት የተለያዩ ክልሎችን እንዲመሰርቱ በየምክር ቤታቸው ያሳለፉት የውሳኔ ሀሳብ

ድጋፍና ተቃውሞ ገጥሞታል በአዲስ አበባ ዩኒቨርሲቲ የልማት ጥናት ትምህርት ክፍል ተባባሪ ፕሮፌሰር ዶክተር ፊልሞን ሀዳሮ በውሳኔው በክልሉ ነዋሪዎች የተነሱ ጥያቄዎችን ይፈታል ብለው አያምኑም ክልሉ በአንድ ቢቀጥል የተሻለ ነው የሚል አቋም አላቸው በሀዋሳ ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ዶክተር ንጉስ ደግሞ ውሳኔው ተገቢነት ያለውና ኢትዮጵያ ያለችበትን ወቅታዊ ሁኔታ ከግንዛቤ ውስጥ

ያስገባ ነው ብለዋል። ዮናታን ዘርዲዮስ ነው ያነጋገራቸው። ተጣምሮ በመደራጀት በአሁኑ ሰዓት 11 ዞኖችና ስድስት ልዩ ወረዳዎችን አቅፎ የያዘው ደቡብ ክልል በሁለት እንዲከፈል በመንግሥት የቀረበውን ሐሳብ አብዛኞቹ ዞኖች በምክር ቤቶቻቸው አጽድቀዋል። በቀረበው የውሳኔ ሐሳብ መሠረት የሃዲያም፣ የሃላባ፣ የጉራጌ፣ የስልጤም፣ የካምባታ ጠምባሮ ዞኖችና የየም ልዩ ወረዳ አንድ ክልል ሆኖ እንዲደራጁ

የወላይታ የጋሞ የጎፋ የገዲዮ የደቡብ ኦሞ የኮንሶ ዞኖችና የአማሮ የአለ የባስኬቶ የቡርጅና የደራሸ ልዩ ወረዳዎች ደግሞ አንድ ላይ ሆነው ሁለተኛ ክልል እንዲመሰርቱ በምክር ቤቶቻቸው መወሰኑ ተገልጿል። ደቡብ ክልል ውስጥ የሚገኙ ዞኖችና ልዩ ወረዳዎች የሚያቀርቧቸው በክልል የመደራጀት ጥያቄ ብዙ በመሆናቸው ክልሉም ሀያ አባላት ያለው የባለሙያዎች ስብስብ በመመስረት ጥናት ተጠንቶ እንዲቀርብ ወስኖ ነበር። ቡድኑ የተለያዩ አማራጮችን የያዘ

የጥናት ውጤትም አቅርቦ ነበር። አንደኛው አማራጭ ስዳማ ጥያቄው ተመልሶ ክልል ስለሆነም ቀሪዎቹ አንድ ክልል ሆኖ ይቀጥላሉ የሚል ሲሆን፣ ሁለተኛው ደግሞ ክልሉን በሁለት አዋቅሮ ከሁለት በላይ የክልል ማዕከላት ማደራጀት የሚል ነው። ክልሉን ከሶስት እስከ አምስት ክልሎች ማደራጀትና የመጨረሻው አማራጭ ደግሞ የአደረጃጀት ጥያቄዎችን ላልተወሰነ ጊዜ ማገድ የሚሉ ነበሩ። በአዲስ አበባ ዩኒቨርሲቲ የልማት ጥናት ትምህርት ክፍል ረዳት ፕሮፌሰር ዶክተር ፊልሞን ሃዳሮም የዚህ ጥናት ቡድን አባል ነበሩም።

ደቡብ ክልል አንድ ሆኖ መቀጠል ይሻለዋል የሚል አቋም አላቸው። ሲበታተኑ ልክ አይደለም ማለት ጥቅም የለውም። አንደኛ ብዙ ጊዜ ስኬል ኢምፖርታንት ነው ማለት ደግሞ የሰው ኃይል የገንዘብ እንትን የሚል ይመስለኛል። አንዱ እሱ ነው። ሁለተኛው

አሁን የሚበተኑበት ዋናው ምክንያት ግን በአስተዳደር ችግር የመጣ ስለሆነ ሊፈታ የሚችል ነገር ነው። የግድ ተበትነ የሚፈታው አይደለም። አንድ ላይ ሆኖ እያለ ኢንዳስትሪትን መፍታት የሚከለክል ነገር የለም። ከኛ በላይ የሆኑ ትልልቅ ክልሎችም አሉ አገሮችም አሉ። ማለት በጣም አስተዳደር በአሰፋ ቁጥር ወጪ ሳሰፋ እና የተባለው ልማት አልመጣም የተባለው የበለጠ የማይመጣበት መንገድ ነው የተከደ ያለው። በሐዋሳ ዩኒቨርሲቲ የህግና የአስተዳደር ትምህርት ቤት ተባባሪ

ተባባሪ ዲንና የፖለቲካ ሳይንስ መምህር ዶክተር ንጉስ በላይ በበኩላቸው የህንድና የናይጄሪያ ልምድና ተሞክሮ በመጥቀስ ውሳኔውን ደግፎ ተናግሯል። አንድ አገር ማህበራዊ፣ ኢኮኖሚያዊ እድገት እያመጣ በሄደ ቁጥር ፖለቲካዊ፣ ማህበራዊና ኢኮኖሚያዊ የህዝቦች ጥያቄ በአፋጣኝ ምላሽ ለመስጠት አገሮች ምንድነው የሚያደርጉት? በአቅራባ በአቅራባ ባለው ነባራዊ ሁኔታ መሰረት በማድረግ አዳዲስ ክልሎች ይመሰረታሉ እና የዚህ

ክልል መመስረት አዳዲስ ክልሎች መመስረት ፍላጎት ዋናው ሌላ አይደለም። አስተዳደራዊ ምላሽ ለመስጠት ነው። ለህዝቦች ፈጣን የሆነ አስተዳደራዊ ምላሽ ለመስጠት ነው። ዶክተር ፊልሞን ውሳኔው ተግባራዊ ቢደረግም የህዝብን ጥያቄ ይፈታል የሚል እምነቱ የላቸውም።

በክላስተር ተደራጅቶ እሺ ማለትን እኮ እርግጠኛ አይደለም። ዋንስ አንተ መከፋፈል ከጀመርክ መቆሚያ የለውም እኮ ማለት ፍላጎት መቆሚያ የለውም። ፍላጎትን በማጣጣም ነው ማሟላት የሚችለው፣ እንጂ አሁን የክላስተር ላይ ያለው ደስተኛ መሆኑን አሁን ክላስተሩ ሰዎች ደስተኛ ሆኖ የሚኖሩበት ነው ብዬ ማረጋገጥ አልችልም። እየተወሰደ ያለው ውሳኔ አገሪቱ ያለችበትን ወቅታዊ ሁኔታ ከግምት ያስገባና

ተገቢ እርምጃ ነው ሲሉ ዶክተር ንጉስ ተናግሯል አዲስ ይፈጠራሉ የተባሉ ክልሎች ተጨማሪ ችግር ይዘው መምጣት የለባቸውም ብሏል። አሁን ኢትዮጵያ የኢኮኖሚ ምስቅልቅል ነው የገባቸው። ምክንያቱም በውስጣዊ ችግራችን ላለፉት አንድ ዓመት እና ከዛ በላይ ለሆኑ በውስጣዊ ግጭት ነበረ፣ በዛ ልክ ድርቅ ነበረን፣ በዛ ልክ ገና በኢኮኖሚ

የጥሩ መሰረት የሌለን ሀገር ነን። ስለዚህ አዳዲስ ክልሎች በአንድ ጊዜ ብዙ ክልል መስርተህ የኢኮኖሚክ በዚህ በድህነታችን ላይ ሌላ ጫና ከመፍጠር ግራጅዋሊ እንደዚህ የህዝቡን ጥያቄ እየፈታን እያስተነፈስን የሚሄድ ዝንባሌ ከሆነ ተገቢ ነው። በሌላ በኩል የወላይታ ብሔራዊ ንቅናቄና የወላይታ ህዝብ ዲሞክራሲያዊ ግንባር ውሳኔውን ይህ ህገ መንግስታዊና የህዝቡን ፍላጎት በግልጽ የጣሰ ነው ሲሉ ተቃውሟቸውን ለአሜሪካ ድምፅ ገልጸው ትናንት መዘገባችን ይታወሳል።

ዶክተር ንጉስ ግን ይህንን ጉዳይ በስክነት ማየት ያስፈልጋል ይላሉም። በዚህ በክልል አወቃቀር ላይ የተለያዩ የፖለቲካ ፓርቲዎች ሊሆን ይችላሉ፣ የተለያዩ መንግስታዊ ያልሆኑ ድርጅቶች ሊሆን ይችላሉ፣ ምሁራኖች ሊሆን ይችላሉ፣ አንቂዎች ሊሆን ይችላሉ። በዚህ ላይ በምንሰጠው አስተያየት ጥንቃቄ የተሞላበትና ከስሜት የጸዳ መሆን አለበት። መጀመሪያ ለምን ይች ሀገር የሁላችን ናት። በዚች ሀገር ማንኛውም ለሚሰራ ስራ ጥቅም ካለው

ለእኛ ነው የሚጠቅመን። ጉዳት ካለው ለሁላችንም ነው እኩል ጦስ የሚደርሰው። ረዳት ፕሮፌሰር ዶክተር ፊልሞን ደግሞ ማንነትን መሰረት ያደረገ ፖለቲካዊ ስርዓት ወይም ችግር አፈታት ዘዴ ጥሩ አማራጭ የለውም ብሏል። አሁን እኮ ክራይቴሪያው ነው እኮ ክራይቴሪያው፣ አንተ ማንነት ብለህ ከተነሳ ማንነት ሌላ አማራጭ ክራይቴሪያ የለውም። ገባለ ለምሳሌ ማቴሪያል የሆነ ነገር ነገር ቢሆን አማራጭ ይኖረዋል። ማንነት ላስ እንትን ነው የሰው ምልክት ነው። ስለዚህ

በማንነት የሚትደራጀው ከተባለ በማንነት ሊደራጅ ከተባለ ይሄ በስት አማራጭ ነው። ያ አይደለም ለማለት እኮ እንዴት ታሳምናል? ከባድ ነው እኮ የሚሆነው። የአሁኑ ውሳኔ ከቀድሞው የደቡብ ክልል አደረጃጀት ምን ይለየዋል? ዶክተር ንጉስ ልክ የድሮ የደቡብ ክልል 56 ብሄር ብሔረሰቦች እና ህዝቦች እንዳቀፈ ሁሉ አሁንም የተወሰኑ ብሔር ብሔረሰቦች የያዘ ነው። ለምሳሌ ደቡብ ምዕራብ ኢትዮጵያ አዲሱ ክልል ብታይ ከአስራ ሁለት በላይ ብሔር ብሔረሰቦች እና ህዝቦች ያቀፈ ነው

ነገር ግን ያለበት ጂኦግራፊያዊ አቀማመጥ ያለው የማህበረሰቡ ኢኮኖሚ ደረጃ ያለው የብሔረሰብ ስብጥር ሁለመናው ስታየው አብሮ አንድ ክልል ሆኖ ለመተዳደር በጣም ከበቂ በላይና ምሳሌ የሚሆን ነው። ከስሙ ጀምረህ በጣም ለሁሉም እዛ ላለው አካባቢ ማዕከል አድርጎ አንዱ የበላይ ነኝ፣ አንዱ ደግሞ እንደዚህ ነኝ የማይልበት ለሁላቸው ገዢ ሆነ

ክልል ነው። ምንም እንኳ አንዳንድ ችግሮች በሂደት ቢታዩ እነዛ ግን ተናቦ ተግባብቶ በጥናት የሚፈታ ነገር ቢሆንም ለዚህ ጥያቄ ጥናቱ በሚገባ

ምላሽ ሰጥተው ነበር ይላሉ ዶክተር ፊልሞን። መስሪያ ቤቶች በየከተሞቹ ክላስተር እንዲያደረጉ ያደረገው አንዱ እሱ አይ ቲንክ የሚጠቀሙ ይመስለኛል ዛሬም ባረጉ ነገር ነው ጉዳይ ያንን ለማድረግ ሀሳቡ ያለ ይመስለኛል። የስዳማና የደቡብ ምዕራብ ኢትዮጵያ ህዝቦች ክልል በራሳቸው ከተደራጁ በኋላም የምክር ቤቱ ጉባኤ ቀኑ ገና ያልታወቀው ጉራጌ ዞን በስተቀር የተቀረው የደቡብ ክልል አባል የነበሩ ዞኖችና ልዩ ወረዳዎች በሁለት አዳዲስ ክልሎች ይደራጃሉ ተብሏል። ለአሜሪካ ድምፅ ራዲዮም

jonathan zedbris, our- side.

ቀጣዩ ዘገባችን ደግሞ ወደ ሶማሊያ ወስዶ የድርቁን ሁኔታ ያስቃኘናል። መንግስት በድርቅ የተጎዱ በሚሊዮን የሚቆጠሩ ዜጎቹን ለመርዳት የሚያደርገውን ጥረት የሶማሊያ ሕዝብ እንዲያግዝ ሲሉ የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ ጥሪ አቅርበዋል። የተባበሩት መንግስታት ድርጅት እንዳመለከተው በሶማሊያ ቁጥሩ ሰባት ነጥብ ሰባት ሚሊዮን የሚደርስ ሕዝብ በድርቅ ተጎድቷል። መሐመድ ዳይሳኔ ከሞቃዲሾ ያደረሰንን ዘገባ አሉላ ከበደ

እንደሚከተል ያቀርበዋል። በሶማሊያ ዋና ከተማ ሞቃዲሾስ ከሚገኝ አንድ መስጊድ ውስጥ ንግግር ያሰሙት የሶማሊያው ፕሬዚዳንት ሐሰን ሼክ ሙሐመድ አገራቸውን ክፉኛ ባጠቃውና በአፍሪካ ቀንድ ከአርባ በላይ ዓመታት ውስጥ ከታየ ሁሉ የከፋ መሆኑ በሚነገርለት ድርቅ የተጎዱ ሶማሊያውያንን ለመርዳት ዜጎች መንግስታቸው የሚያደርገውን ጥረት ለማገዝ ከጎናቸው እንዲሰለፉ ሲሉ ጥሪ አቅርበዋል። ፕሬዚዳንት ሞሐመድ አክለውም

በድርቁ ይበልጥ የተጎዱት ሰውነት ለሚያስፈልገው ንጥረ ነገሮች እጥረት የተጋለጡ አረጋውያንና ሕፃናት መሆናቸውን ተናግረዋል። ድርቁና እርሱን ተከትሎ የመጣው ሁኔታ ተባብሰው ከቸነፈርና ለሕልፈት ከሚያበቃ ደረጃ ላይ ደርሰዋል ነው ያሉት። ከብቶቻቸው አልቀዋል። እጅግ የበረታ ረሃብ ነው የተከሰተው። ይሁንና መንግስት የተራበውን ሕዝብ ለመርዳት

የሚችለውን ሁሉ እያደረገ ነው። ዓለምም እንዲሁ የእርዳታ እጁን ዘርግቷል። በዚህ የከፋ ችግር በተከሰተበት ወቅት የሶማሌ ህዝብና በውጭ ሀገር ያሉ ወገኖች ብዙውን ሰው ለመድረስ የሚያደርጉትን ጥረት በጥፍ አጠናክረው መቀጠል አለባቸው ሲሉ አጽንኦት ሰጥተው ተናግረዋል።

ሙሐመድ ባለፈው የግንቦት ወር ነው በሀገሪቱ ፓርላማ ለሁለተኛ ጊዜ የተመረጡት። ስልጣን በተረከቡ አጭር ጊዜ ውስጥም የመንግስታቸው ቀዳሚ ተግባር ዘጠና በመቶውን የሀገሪቱን ህዝብ ለረሃብ አለንጋ ያጋለጠውን የተራዘመ ድርቅ መዋጋት መሆኑን ይፋ አደረጉ። ለድርቁ አፋጣኝ ምላሽ ለመስጠት በታለመ ጥረትም በሀገሪቱ የሚካሄደውን ሰብአዊ እንቅስቃሴ የሚያስተባብሩ ልዩ መልእክተኛ አሾሙ። በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ቢሮ

ኦቻ ገለጣ መሰረትም 7.7 ሚሊዮን ሶማሊያውያን በድርቁ ሲጎዱ ቁጥራቸው አንድ ሚሊዮን የሚደርስ ሌሎች ደግሞ ከቀያቸው ለመፈናቀል ተገደዋል። ከያዝነው የአውሮፓውያኑ 2022 አንስቶም ከድርቁ ጋር ተያይዞ የተከሰተው ረሃብ ያስከተለው

የሰውነት ንጥረ ነገር መሟጠጥ ከ500 በላይ ህጻናትን ሕይወት ቀጥፏል። የተባበሩት መንግስታት ከስደት ተመላሾች ጉዳይ ተከታታይ ድርጅት አይኦኤም የሶማሊያ ቢሮ ባለፈው ቅዳሜ እዚያው ሶማሊያ ውስጥ ለአሜሪካ ድምፅ በሰጠው አስተያየት እንዳመለከተው በድርቆ የተፈናቀሉ ዜጎች በአስከፊ ሁኔታ ውስጥ ነው የሚገኙት። ክላውዲያ ሮዝል የአይኦኤም የሚዲያና ኮሚኒኬሽን ጉዳዮች ተጠሪ ናቸው።

በድርቁ ሳቢያ ከያዝነው ዓመት መጀመሪያ አንስቶ እየደረሰ ያለው ጉዳት ከጊዜ ወደ ጊዜ ሁኔታው እየጨመረ መምጣቱን ነው ያመለከቱት። በሶማሊያ በድርቁ ሳቢያ አዲስ የተፈናቀሉ ሰዎች በዚያች ሀገር ቀደም ሲል በተፈጥሮ አደጋዎችና ግጭቶች የተነሳ ከቀያቸው ተበትነው ከሚገኙት ቁጥራቸው ከሁለት ነጥብ አምስት ሚሊዮን በላይ የሚሆኑ

የሀገር ውስጥ ተፈናቃዮች በተጨማሪ ናቸው። በአሁኑ ወቅት ብርቱ ሀሳብ የገባን ባለፈው አንድ ዓመት ጊዜ ውስጥ ብቻ በድርቁ ሳቢያ ከቀያቸው የተፈናቀሉና የነበራቸውን በሙሉ በማጣታቸውም አብዛኞቹ ወደ ትውልድ አካባቢያቸው መመለስ የማይችሉ አንድ ሚሊየን የሚጠጉ ሰዎች ጉዳይ ነው።

የሶማሊያው ጠቅላይ ሚኒስትር ጽህፈት ቤት በበኩሉ ይፋ እንዳደረገው ድርቁ ከ15 ሚሊዮን በላይ የቤት እንስሳትን ለጉዳት ዳርጓል። ይህም አሃዝ ከአጠቃላዩ የሶማሊያ የእንስሳት ሀብት 28 በመቶውን ማለት ነው። ከዚህም ውስጥ ከሁለት ሚሊዮን በላይ የሚደርሱትን እንስሳት ገድሏል። የሶማሊያዋ ደቡባዊ ጁባላንድ ግዛት የፕላን ሚኒስትር አብድራህማን አብዲ አህመድ ለአሜሪካ ድምፅ የሶማልኛ ቋንቋ አገልግሎት እንደተናገሩት ባለፉት ሶስት ወራት ውስጥ ብቻ

ቁጥራቸው ሁለት መቶ የሚደርስ ህጻናት በድርቅ ሳቢያ ህይወታቸውን አጥተዋል።

በተከታዩ ዘገባችን ደግሞ የስደተኞችና ፍልሰተኞችን ጉዳይ ነው የምንመለከተው። በአፍሪካ ቀንድና ሳህል ከሚገኙ ሀገራት ወደ ሰሜን አፍሪካና አውሮፓ የሚፈልሱ ስደተኞችን ከህገወጥ አዘዋዋሪዎች ለመጠበቅ የበለጠ ስራ ያስፈልጋል ሲል የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር ጠይቋል። ሊሳሽ ሌይናት ከዘገባውን ከጄኔቫ ያደረሰችን ቀጥሎ ይቀርባል።

ከሰሃራ በታች ካሉ ሀገራት ሊደርስባቸው ከሚችል ስቃይና ሁከት ሸሽተው ከሀገር የሚወጡ ስደተኞችን እንዲሁም በድህነትና የአየር ንብረት ለውጥ ምክንያት ከየሀገራቸው የሚፈልሱ ሰዎችን

ህገወጥ አዘዋዋሪዎች እንደሚጠቀሙባቸውና ለሚያሳዝን እንግልት እንደሚዳረጓቸው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ቃል አቀባይ የሆኑት ሻቢያ ማንቶ ይገልጻሉ። አንዳንዶቹን በረሃ ውስጥ እንዲሞቱ ትተዋቸው ይሄዳሉ። ሌሎች ተደጋጋሚ ለሆነ የወሲብና ጾታን መሰረት ያደረገ ጥቃት፣ ገንዘብ ለማግኘት የሚደረግ ጠለፋ

የስቃይ ቅጣትና ሌሎች አካላዊና የስነ ልቦናዊ ጉዳት ይደረጋሉ ስለዚህ ሰዎችን የማዘዋወር ተግባር እጅግ የተስፋፋና በጣም አሳሳቢ የሆነ ጉዳይ ነው

በዩኤንኤችሲአርና በዳኒሽ የስደተኞች ጉባኤ የድብልቅ ፍልሰተኞች ማዕከል ተዘጋጅቶ ይፋ የተደረገው ሪፖርት ከቡርኪና ፋሶ እስከ ካሜሩን፣ ከሶማሊያ እስከ ሱዳን ከሚገኙ አስራ ሁለት ሀገራት የተሰበሰበ መረጃ ላይ ተመስርቶ የወጣ ነው። ቃል አቀባይዋ ማንቶ ለአሜሪካ ድምጽ እንደገለጹት የሰው ህገወጥ አዘዋዋሪዎችና የኮንትሮባንድ ነጋዴዎች ስራቸውን ለሚታለሉ የጉዳት ሰለባዎች ለማስተዋወቅ የተለያዩ ቴክኖ

ሎጂዎች ና የኢንተርኔት ድህረ ገጾችን ይጠቀማሉ። ኢንተርኔትን ህፃናትን ጨምሮ ሊጠቀሙባቸው የሚችሉ ሰዎችን ለመለየት ለማባበል ና ለመመልመል እንደሚጠቀሙበትም ይገልጻሉ። ቃል አቀባዩ አክለው የሰው አዘዋዋሪዎች በሚጠቀሙት ኢንተርኔት ዙሪያ ጥብቅ ቁጥጥር ማድረግ እንዲቻል መንግስታትና የግል ተቋማት በጋራ ሊሰሩ እንደሚገባ ዩኤንኤችሲአር እንደሚያሳስብ ተናግረዋል።

These, these same digital technologies can be leveraged to actually

ተመሳሳይ የዲጂታል ቴክኖሎጂዎች ችግሩን ለመግታት ጥቅም ላይ ሊውሉና ማህበረሰቡ ትክክለኛና የሚታመን መረጃ እንዲያገኝ በተሻለ መልኩ ራሳቸውን እንዲጠብቁና በእነዚህ ጉዞዎች ሊያጋጥማቸው የሚችሉ አደጋዎችን በግልጽ እንዲያውቁ በማድረግ የሰዎችን ዝውውርን ለማስቆም ይችላሉ። እነዚህን አደገኛና የማያስተማምኑ መንገዶችን ለመጓዝ ለሚመርጡ ደግሞ የጥበቃ አገልግሎቶች እንዲኖሩ ለማድረግና የሰዎችን ዝውውርና የኮንትሮባንድ ቀለበት ለማስቆምም ያገለግላሉ።

አዲስ የወጣው ሪፖርት ስደተኞችና ፍልሰተኞች በተለያዩ መንገዶች ሊያገኟቸው ስለሚችሏቸው አገልግሎቶች መረጃ ይሰጣል። በተጨማሪም ከሰዎች ዝውውርና ጾታዊ ጥቃት ለተረፉ ህፃናትና ሴቶች ደህንነታቸው የሚጠበቅበት ቦታና መጠለያ፣ የህግ አገልግሎት፣ እንዲሁም ልዩ ልዩ አገልግሎቶች ሊያገኙ የሚችሉባቸው መንገዶች እንዲፈጠሩ ዩኤንኤችሲአር ጥሪ አቅርቧል። በተለይ እንደ መዳረሻ የሚቆጠሩ ቁልፍ

ቦታዎችን ለይቶ ማወቅና ስደተኞችና ፍልሰተኞች በሳራ በረሃ በኩል አቋርጠው መንገድ ለመጀመር ከመወሰናቸው በፊት ስለሚጠብቋቸው አደጋዎች መረጃ የሚያገኙባቸው ቦታዎችን ማቋቋም እጅግ አስፈላጊ መሆኑን የዩኤንኤችሲአር ኃላፊዎች አስረግጠው ተናግረዋል። በሊሳ ሽሌይን ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

ከዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ዲሞክራቲክ እንደራሴዎች የአየር ንብረት ለውጡን የጤና ጥበቃን ግሽበትና ታክስን በሚመለከት ያቀረቡትን

ከፍ ያለ በጀት የያዘ አጠቃላይ የህግ ረቂቅ ዝርዝር ባለፈው ሳምንት ይፋ አድርገዋል። በሌላ በኩል ደግሞ ረቂቁ ከሪፐብሊካኑ ሴናተሮች ጠንካራ ተቃውሞ እየገጠመው መሆኑን ሪፖርተራችን አራሽ አረብ ሳዲ ዘግቧል። ዝርዝሩን ደረጀ ደስታ እንደሚከተል ያቀርበዋል።

የአየር ንብረት ለውጥ ሳይንቲስቶች በጣም እየተስፋፋ የመጣውን የአየር ንብረት ለውጥ አስመልክቶ የዓለም መሪዎች አንዳች ነገር እንዲያደርጉ ለዓመታት ሲያሳስቡ ኖረዋል። ይህን ችግር ለማስወገድ መስራት የፕሬዝደንት ጆ ባይደን የምርጫ ወቅት ቅስቀሳ ዋነኛው መልእክት ማዕከል ነበር። ወደ አንድነት የመጡት የፕሬዝደንቱ ፓርቲ አባላት ባለፈው ሳምንት ሌሎች ህጎችን ጨምሮ በአገሪቱ ታሪክ እጅግ ትልቅ የሆነው የአየር ንብረት አጀንዳ የሚያካትተውን እንደ አውሮፓ አቆጣጠር የ2022ን የግሽበት ቅነሳ ህግ ረቂቅ ይፋ አድርገዋል።

ፕሬዚደንት ባይደን በዋይት ሐውስ ቤተ መንግስታቸው በሰጡት መግለጫ እንዲህ ብለዋል። የህጉ ረቂቅ በሚሊዮን የሚቆጠሩ አሜሪካውያንን የጤና ወጪ ዝቅ ያደርጋል። ደግሞም በጣም አስፈላጊ ኢንቨስትመንት ነው፤ አለቅጥ የተጋነነም አይደለም። ወጪዎችን በመቆጠብና ስራ በመፍጠር ለወደፊቱ የንጹሕ ኃይል አማራጭ መፍትሄዎችን በማመቻቸት እስከ ዛሬ በኃይል ደህንነታችን ላይ ካደረግነው ሁሉ

እጅግ አስፈላጊው ሊሰኝ የሚችል ኢንቨስትመንት ነው።

የህግ ረቂቁ ይፋ የተደረገው በህግ መወሰኛው ምክር ቤት የብዙሀን መሪ ሻክ ሹመር እና በዌስት ቨርጂኒያው ዴሞክራት ጆ ማንሽን መካከል በህግ ውስጥ መካተት ስለሚገባው እና ስለማይገባው ለወራት የቆየው አለመግባባት ሲደረግ ከቆየ በኋላ ነው። ባለፈው ሳምንት ግን ሁሉን ነገር የተቀየረ ይመስላል። ማንሽን ኤቢሲ በተባለው የአሜሪካ ቴሌቪዥን ጣቢያ ላይ የሚከተለውን ተናግረዋል። ስ ኢንፍሌሽን ሪዳክሽን

ይህ ግሽበትን መቀነስ የሚያስችል ረቂቅ ነው። ሟለን ዋይ እያፈሰስን ያለ ነው። ገንዘብ በባዶ እያወጣን አይደለም። በየትኛውም መንገድ ልስማማበት፣ ልቀርጸው ወይም በዚህ መንገድ እንዲወጣ ላደርገው የማልችለው የ35 ትሪሊዮን ዶላር የተስፋ የተሰኘ ረቂቅ ነበር። የተቀበል ነው ግን ሞክሬ ያለው

እኔ እዚያ መድረስ አልቻልኩም። በመሆኑም ምንም አይነት የታክስ ጭማሪ ሳናደርግ የ3.5 ትሪሊዮን ዶላር ወጪውን ወደ 400 ቢሊዮን ዶላር መዋለንዋይ ዝቅ አድርገናል።

በአሁኑ ሰዓት በሕግ መወሰኛው ምክር ቤት ለድምፅ ከመቅረቡ በፊት የአካሄድ ስነ ስርዓት ሂደት መሰናክል የገጠመው የሕግ ረቂቅ የኃይል ወጪዎችንና ነጻነትን ይመለከታል። ይሁን እንጂ ሪፐብሊካኖች በአብዛኛው በሚስጢር ስምምነት ስለተደረሰበት የሹመርና ማንሽን ዕቅድ ስጋትና ጥርጣሬያቸውን ይገልጻሉ። ትናንት እሁድ በኤቢሲ ቴሌቪዥን ላይ የቀረቡት ሪፐብሊካኑ የሕግ መወሰኛው ምክር ቤት አባል ቢል ካሲዲ

ይህን ብለዋል። እርሳቸው ከተናገሩት አብዛኛው እውነት አይደለም። ለምሳሌ የጋራ ኮሚቴው እንደሚለው ታክስ ወይም ቀረጥ እየጨመሩ ነው። በመጀመሪያው ዓመት የዓመት ገቢያቸው ከ200,000 ዶላር በታች በሆኑ ሰዎች ላይ ወደ 17 ቢሊዮን ዶላር ያህል ይጨምራል። ዝቅተኛና መካከለኛ ገቢ ካላቸው ግለሰቦች ላይ በመቶኛ የሚቆጠረው ቀረጥ በጊዜ ሂደት ውስጥ ይጨምራል።

ገቢያቸው ከ10 ሺ ዶላር በታች በሆኑ ሰዎች ላይም ታክስ እየጨመሩ ነው። ዴሞክራቶቹ ይህን አባባል ይቃወማሉ። የሕግ ረቂቁ የዓመት ገቢያቸው ከ400,000 በታች በሆኑ ሰዎች ላይ አዲስ ታክስ የሚያስቀር እንዲሁም የመድኃኒት ወጪን በመቀነስ የባይደን የቀድሞ አለቃ በነበሩት ፕሬዚደንት ባራክ ኦባማ የወጣውን ተመጣጣኝ የጤና እንክብካቤ ሕግ የሚያጠናክር መሆኑን ይናገራሉ።

የኃይል ፕሮግራሙ የንጹሕ ኃይልና የተፈጥሮ ወይም የቅሬታ አካል ነዳጆች የተደባለቁበት ነው። በተለይ የተፈጥሮው ኃይል ከፍተኛ የድንጋይ ከሰል የበዛበትን ክፍለ ግዛት የሚወክሉት ጆ ማንሽን ትልቅ ፍላጎት የሚያሳዩበት ነው። ሪፐብሊካኖች ለተቃውሞ በአንድነት የተባበሩ መስለው በሚታዩበት ሁኔታ በዚህ ሳምንት በሚሰጠው ድጋፍ የ2022ቱ የዋጋ ግሽበት ቅነሳ ሕግ ረቂቅ የዲሞክራትን ሙሉ ድጋፍ ማግኘት ይኖርበታል።

ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው የምትከታተሉት። በተከታይ የምናልፈው ደግሞ ሐኪሞን ያማክሩ ወደ ተሰኘው መሰናዷችን ነው። እርጅና የጤና ችግር ነው በሚል ጭብጥ ዙሪያ የተዘጋጀ ነው። ሙያዊ ትንታኔውን የሚሰጡን ፕሮፌሰር ዮናስ እንዳለ ገዳ በባሮ የነርቭ ሕክምና ተቋም የአንጎልና የነርቭ ሐኪምና ተመራማሪ ናቸው። አሉላ ከበደን ያናገራቸው ፕሮፌሰር ዮናስ

የአንጎል ችግርን የትውስታ ማጣትን ከእርጅና ጋር አያይዘን አንስተናል። ራሱ እርጅናንም አንዳንዴ ብዙ ችግሮች የሚመጡበት ደረጃ በህመምነት የሚፈርጁ ጽሑፎች ተመልክቼ አለው። እንዲያውም የሳይንስ ማጣቀሻም አለው አይሲዲ 11 የሚባለው በሕክምና አገላለጽ እርጅና ህመም የሚለውን ትርጓሜ ይስማማል የሚል አነጋገር አለ።

በጣም በገፋ ሁኔታ ያለውን የምናወራው ከጤናነት አለፍ ያለውን ይመስለኛል። እንደ አእምሮ ሐኪም እርጅና ህመም ተደርጎ መታየት ያለበት እናም ብዙ እንክብካቤ የሚፈልግበት የሚኖር ይሆን? እርጅና እድሜ እየገፋ ሲሄድ ለብዙ በሽታ እንጋለጣለን። በማንኛውም የጥናት ስራ ላይ ያለ ሰዎች የሚያሳዩት እድሜ እየገፋ ሲሄድ የልብ ችግሩም ይጨምራል፣ የሳንባውም ችግር ይጨምራል

ቁርጥማቱም ይጨምራል እና የአንጎልም ችግር የማስታወስ ችግሩም ይጨምራል። ይሄ ሪስክ ምንድን ነው የሚባለው? ኤጅ ኢዝ ሜጀር ሪስክ ፋክተር እድሜ ለብዙ በሽታዎች የሰው ሰውነት ጊዜ እየገፋ ሲመጣ ለተለያዩ ችግሮች ይጋለጣል እንጂ የእድሜ ባለጸጋ መሆን በአንዳንድ ነገርም ጥቅምም አለው።

ክሪስታላይዝ ኖሌጅ ማለትም ይሄ ማመዛዘን፣ ማስታረቅ፣ ክፉ ከደጉ ለመለየት ድሮ በወጣትነት እንደው የሚያንገበግበው ነገር እድሜ እየገፋ ሲሄድ አይ እንደው አለአግባብ ነው ድሮ የተጨነቅኩበት የሚል ደረጃ ላይ ይደርሳል እና በሰማንያ ዓመት ዘጠና ዓመት ላይ ሲደርሰው አይ በዕድሜ አንድ ሺህ ካስጨነቁኝ ውስጥ ዘጠኝ መቶ ዘጠና ዘጠኙ

ለአንድ ዜቃ ማሰብ አልነበረብኝም ብሎ የሚሉ ሰዎች አለ። በእድሜ መግፋት በሽታ አይደለም፣ ግን ለበሽታዎች ሊያጋለጥ ይችላል። መልካም እሱን መውሰዱ የተሻለ ይመስለኛል። የማይቀርበት የሚካሄድ መንገድ ነው እና ሁሉም ሰው እንደ ጣም የሚደርሰው ከታደለ የሚደረስበት ፕሮፌሰር ዮናስ ከአንጎል ጋር የተያያዙ ጥንታዊ ልምምዶችን ወደሚመለከተው ጥያቄ ልውሰደው አገር ከገዛ ራስን የገዛ ብለዋል

ራስን የመቆጣጠር አቅም ከፍ በማድረጉ ብዙ ይነገርላቸው የነበሩ በተለይ በሩቅ ምስራቅ ጥንታዊ ልምምዶች ዛሬ የዓለም እየሆኑ ነው። ልምምዱ ደረጃና አይነቱ ቢለያይም ታዋቂ ሰዎች፣ የተሳካላቸው የሚባሉ የምርምር ሰዎች ሳይቀሩ በተጨባጭ አንጎል ላይ አሳደረ የሚሉትን ሳይቀር ስለ ጠቀሜታው እየተናገሩ ነው። በዋናነት በእንግሊዝኛው አጠራር ሜዲቴሽን የሚባለውን

በሀገራችን ከጥሞና ጋር ልናነጻጽረው እንችላለን። ጥሞና ማድረግ ቦታ አለውና በቆየው ባህል ውስጥ የአንጎል ብቃትን ከፍ ለማድረግ ንቃትን ለመፍጠር፣ ጤናማ ሕይወት ለመምራት፣ አሉታዊ ዝንባሌዎችን ለመቀነስ፣ ሌላ ቀርቶ ጥበበኝነት እንዲገለጥልን ራሱ ይጠቅማል እስከሚባለው ይነገራል። እንደው የአንድ ሰሞን ትኩስ ፍቅር ሆኖ ካልሆነ የሚነገርለት ጥቅሙ ብዙ የሚጠይቀው ዋጋ ደግሞ ትንሽ ነው።

በአንጎል ጥናት ላይም በታዩ የምርምር ስራዎችም የታዘቡት ካለ ስለሱ ምን ይነግሩናል? እሺ የአንዳንድ እውነቶች በእውነት አፍንጫችን ስር ናቸው። ለምሳሌ ያክል አይዛክ ኒውተን ድንጋይ ከላይ ወደ መሬት የሚሄደው መሬት ስለምትስብ ነው ብሎ አለ። አሁን ያ ሁሉ ሰው አይ ነበር ከላይ ድንጋይ ወደ መሬት ነው የሚወርደው፣ ፍሬም ወደ መሬት ነው የሚወርደው፣ ወደ ላይ ወደ ጨረቃ አይሄድም እና

ነገር ግን እዛው ከአፍንጫችን ስር ያለውን ነገር ነው አይዛክ ኒውተን ያገኘው። ብዙ እውነቶችም እንደዛ ነው እና ይሄ የጥሞና ጊዜ በጸሎት ሊሆን ይችላል፣ በሜዲቴሽን። በቀን ውስጥ ለተወሰነ ደቂቃ ሁሉን ነገር አስቀምጦ ሀሳባቸውን ሰብስበው ወይ ጸሎት፣ ወይ ሜዲቴሽን፣ ወይ ጥሞና የሚያደርጉ ሰዎች ለአእምሮ ጤንነት፣ ሌላም ለሰውነት ጤንነት ላይ ሁሉ ጥቅም እንዳለው ብዙ ማስረጃ አለ።

ለምሳሌ ያህል ፕሮፌሰር ማርክ ዊሊያምስ የሚባሉ ዩኒቨርሲቲ ኦፍ ኦክስፈርድ፣ እንግሊዝ ሀገር በጥሞና በመጠቀም የድብርትን በሽታ ሁሉ መከላከል፣ በተለይ ተመልሰው እንዳይመጣ ለማድረግ ጥናት አድርገው ጥሩ ውጤት አሳይተዋል። እነ ፕሮፌሰር ስቲቨን ሄይስ ድብርትን፣ በጭንቀት ስኳር በሽታ፣ ፔን፣ በዚህ ሁሉ ላይ የጥሞናን ሜዲቴሽን

ማይንድ ፉልነስ ቤዝ ተጠቅመዋል። ሌላም እኛ ሀገር አሁን ስትረስ በሚመለከት አንድ የተሳተፍኩበት ስብሰባ ነበረ እና ጭንቀትን በሚመለከት አንድ የተረዳሁት ነገር ለምሳሌ በጦርነቱ ጊዜ አቡነ ኤርሚያስ የሚባሉ የወልዲያ አብራጃ ጳጳስ ናቸው እና በጥሞና የሚያምኑ ሰው ይመስላሉ። ወልዲያ ውስጥ ጦርነት እየተካሄደ በጦርነቱ መሀል

ክርስቲያኖችም እስላሞችም እሳቸው ጋር የተጠለሉት በጦርነቱ መሀል ሁሉም ሲያመሰግኗቸው ነበር እና ከተማውን ጥዬ አልሄድም ብለው እዛው ነው የቆዩት። እና እኚህ ሰው በጥሞና በጸሎት ነው ህዝቡን ያረጋጉት። አጠገባቸው ሰው እየሞተ ምን እያለ እና ይሄ ማይንድፉልነስ በእርግጥ ምስራቁ አለም ውስጥ ብዙ አግኝተውበታል። እኛም ሀገር ውስጥ አንዳንዴ እንደዚሁ እናያለን። ሳይንስ የሚደግፈዋል

ይደግፈዋል እና የአቡነ ኤርሚያስ አሁን የእሳቸው ቴምፐራመንት ማለት የእሳቸው ስሜት መቆጣጠር በእውነት ጥይት በጆሮ አጠገብ ያፏቸው እያለፈ በጥሞና እና በጸሎት መቆየት እንግዲህ በጣም ከባድ ነው። እኔ በበኩሌ እንደ ጨርቄን ጥየ መጠፋ ይመስለኛል። ቀላል አይደለም። እና አሁን የእሳቸውን ነገር ለምሳሌ

ማስትሬት ተማሪዎች ወይም ባችለር ተማሪ አንዳንድ ነገር ለመረዳት አካባቢው የነበረውን ዳይናሚክስ እሳቸው በማነጋገር የጥናት ጽሁፍ እሳቸውና የክርስትና ጳጳስ እንዴት ለእስላሞች መጠለያ ከለላ ያደረጉ እንዴት ነው የሚያስቡት? ይሄ ብዙ ብዙ መማር እንችላለን፣ እንደዚህ አይነት ሁኔታዎች። መልካም ይሄ ለተማሪዎችም ጥናት ጽሁፍም ማውጣት ይችላሉ፣ በዛውም እችል እኛንም ብዙ እንጠቀምበታለን ማለት ነው።

ፕሮፌሰር ዮናስ በአልዛይመር እና ትውስታን በሚመለከቱ ርዕሰ ጉዳይ ዙሪያ ነበር በተከታታይ እየተወያየ ነው። በሌላ ሙያውን በሚመለከት መሰርስ መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ለጊዜው አመሰግናለሁ። ጊዜ ርስጥልኝ፣ አመሰግናለሁ። አሉላ አመሰግናለሁ።

ሳምንታዊውን የስፖርት መሰናዶ የምናቀርብበት ሰዓት ላይ ደርሰናል። የዛሬውን ኬኔዲ አባተ እንደሚከተለው አሰናድቶታል።

የኢትዮጵያ ፕሪምየር ሊግ የተጫዋቾች ዝውውር ተጠናክሮ ቀጥሏል። ለቀጣዩ የውድድር ዓመት ዝግጅት በማድረግ ላይ የሚገኙት አስራ ስድስቱም የሊጉ ተሳታፊ ክለቦች በርካታ አዳዲስ ተጫዋቾችን ወደ ስብስባቸው በመቀላቀል ላይ ናቸው። ክለቦቹ የነባር ተጫዋቾቻቸውን ውልም በማደስ ላይ ይገኛሉ። ሊጉን ዘንድሮ የተቀላቀለው ኢትዮጵያ መድህን ባለፈው ሳምንት ብቻ አብዱል ከሪም መሐመድን እና ሳሙኤል ዮሐንስን ጨምሮ ሰባት አዳዲስ ተጫዋቾችን አስፈርሞ ውላቸው በኢትዮጵያ እግር ኳስ ፌዴሬሽን ጸድቆላቸዋል። ክለቡ በሳምንቱ የሁለት

ተጫዋቾችን ውልም አድሷል። የኢትዮጵያ እግር ኳስ ፌዴሬሽን መረጃ እንደሚያመለክተው ሌላው ሊጉን ዘንድሮ የተቀላቀለው ክለብ ኢትዮ ኤሌክትሪክ ሁለት አዲስ ተጫዋቾችን አስፈርሞ በፌዴሬሽኑ ያስጸደቀ ሲሆን የስድስት ነባር ተጫዋቾችን ውልም አድሷል። ወደ ዝውውር ገበያው ዘግይቶ የገባው ኤሌክትሪክ ሌሎች አዳዲስ ተጫዋቾችንም አስፈረሙን ቢያሳውቅም ገና በፌዴሬሽኑ እውቅና አላገኘም። ሌላው አዲስ አዳጊ ክለብ ለገጣፎ ለገዳዲ በተጫዋቾች ዝውውር አነስተኛ ተሳትፎ በማድረግ ላይ ይገኛል። ክለቡ እስካሁን

ጥቂት ተጫዋቾችን ማስፈረሙ ቢነገርም፣ ነገር ግን በፌዴሬሽኑ እውቅና ያገኘ አይደለም። እስካለፈው ሳምንት ኢትዮጵያ ቡና ዘጠኝ፣ ሐዋሳ ከተማ ስምንት፣ ድሬዳዋ ከተማ ሰባት፣ ስያሜውን ወደ መቻል የቀየረው መከላከያ ስድስት፣ ባህር ዳር ከተማ አምስት፣ ፋሲል ከተማ አምስት፣ ሲዳማ ቡና አራት እንዲሁም ቅዱስ ጊዮርጊስ ሶስት አዳዲስ ተጫዋቾችን አስፈርመው እንደጸደቀላቸው የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል።

በ2022 የሴቶች የአውሮፓ ዋንጫ ፍጻሜ ጀርመንን ሁለት ለአንድ በመርታት እንግሊዝ በታሪክ ለመጀመሪያ ጊዜ በሴቶች ትልቅ የእግር ኳስ ፍልሚያ ድል አስመዝግባለች። ከምንጊዜም ተፎካካሪዋና የስምንት ጊዜ ሻምፒዮኗ ጀርመን ጋር በዌምብላይ ባደረገችው የፍጻሜ ጨዋታ ሁለት ለአንድ በማሸነፍ ነው እንግሊዝ በሴቶች ታላቅ ውድድር የመጀመሪያ ዋንጫዋን ያነሳችው። በታሪክ ለመጀመሪያ ጊዜ በሴቶች ጨዋታ 87192 ተመልካች በታደመበት በዌምብላዩ የትና

ትናንት የፍጻሜ ጨዋታ የጨዋታው 90ኛ ደቂቃ አንድ እኩል ከተጠናቀቀ በኋላ በተጨማሪ 30 ደቂቃ ውስጥ ባስቆጠረችው ግብ ነው እንግሊዝ ጨዋታውን ያሸነፈችው። የጨዋታው ተጨማሪ ጊዜ ሊጠናቀቅ 10 ደቂቃ ሲቀረው በ110ኛው ደቂቃ ላይ ለእንግሊዝ የማሸነፊያዋን ግብ ያስቆጠረችው ተቀይራ የገባችው ክሎዊ ኬሊ ናት።

ይህች ወሳኝ ግብ ኬሊ በዓለም አቀፍ ውድድር ያስመዘገበችው የመጀመሪያ ግቧም ነው። በዩሮ 2022 የሴቶች ዋንጫ እንግሊዝ የጻፈችውን አዲስ ታሪክ ተከትሎ የብሪታንያዋ ንግሥት ኤልዛቤት ዳግማዊት ለብሔራዊ ቡድኑና ለእንግሊዛውያን የእንኳን ደስ አላችሁ መልእክት አስተላልፈዋል።

በሴቶች የወጣቶች የዓለም ሻምፒዮና ለመሳተፍ በጉዞ ላይ እያለ ቦምብ ይዣለሁ ብሎ የቀለደ አንድ ስዊድናዊ የእጅ ኳስ አሰልጣኝ ከስራ ታገደ።

በዓለም አቀፍ የእጅ ኳስ ፌዴሬሽን በተዘጋጀው የሴቶች የወጣቶች የዓለም ሻምፒዮና ላይ ለመሳተፍ ከቡድኑ ጋር ወደ ሰሜን ሜቄዶኒያ እየተጓዘ የነበረው የስዊድን ከ18 ዓመት በታች የብሔራዊ ቡድን አሰልጣኝ ፖንተስ ዋርድ ዊክሉን በፍተሻ ቦታ ላይ ቦምብ ይዣለው በማለት በቀልድ መልክ መናገሩን ተከትሎ ነው ከስራ የታገደው። በዴንማርክ ዋና ከተማ በሚገኘው ኮፐንሃገን አውሮፕላን ማረፊያ ውስጥ ፍተሻ በሚደረግበት ወቅት ዊክሉን ቦምብ ይዣለው በማለት በቀልድ መልክ መዛቱን የገለጸው የዴ

የዴንማርክ ፖሊስ አሰልጣኙን ከስፍራው እንዲወጣ በማድረግ በቁጥጥር ስር እንዳዋለው አስታውቋል። ድርጊቱ በዴንማርክ ፖሊስ ተጨማሪ ምርመራ እየተደረገበት ሲሆን የስዊድን የእጅ ኳስ ፌዴሬሽን ዊክሉንን ከስራ ማገዱን ዘገባዎች አመልክተዋል። በምትኩም የሴቶች ብሔራዊ ቡድን አምበል ቶማስ አክሲነር በሰሜን መቄዶኒያ ውድድር የወጣቶቹን ቡድን እንድትመራ ትሰይማለች። ድርጊቱን በቀልድ መልክ መፈጸሙን የገለጸው ዊክሉን ስለተፈጠረው ሁኔታ ይቅርታ ጠይቋል። ለአጭር ጊዜ የማመዛዘን ችሎ

ታይን በማጣት በተለይ በዚያ ቦታ ላይ መቀለድ የሌለብኝን ቀልድ ቀልጃለሁ ያለው ዊክሉን ብሔራዊ ቡድኔን፣ ፌዴሬሽኑን፣ የኤርፖርቱን ሰራተኞችና ሌሎች በዚህ የተጎዱ ሰዎችን ይቅርታ መጠየቅ እፈልጋለሁ ብሏል። የሚጣልበትን ቅጣት ለመቀበል ዝግጁ መሆኑንም አክሎ ገልጿል።

ክለባቸው ፌነርባቼ ከዩክሬኑ ዳይናሞ ኬቭ ጋር ጨዋታ ባደረገበት ወቅት የፑቲንን ስም በመጥራት የዘመሩ ደጋፊዎች ምርመራ እየተደረገባቸው ነው። ወደ አውሮፓ ሻምፒዮንስ ሊግ ለማለፍ የቱርኩ ፌነርባቼ ከዩክሬኑ ዳይናሞ ኬቭ ጋር ባለፈው ቅዳሜ በኢስታንቡል ባደረጉት የማጣሪያ ጨዋታ ላይ የፌነርባቼ ደጋፊዎች የሩሲያው ፕሬዚደንት ቭላዲሚር ፑቲንን ስም እያነሱ ሲዘምሩ ተደምጠዋል።

ይህን ተከትሎ የአውሮፓ እግር ኳስ ማህበር በደጋፊዎቹ ላይ ምርመራ ማድረግ መጀመሩን አስታውቋል። ሁለቱ ክለቦች በፖላንድ ባደረጉት የመጀመሪያው ዙር የማጣሪያ ጨዋታ ዜሮ ለዜሮ የተለያዩ ሲሆን የዩክሬኑ ዳይናሞ ኬቭ ሁለት ለአንድ በማሸነፍ ወደ ሻምፒዮንስ ሊጉ ባለፈበት በሁለተኛው ዙር የማጣሪያ ጨዋታ ላይ የፌነርባቼ ደጋፊዎች ፈጽመዋል ያለውን የሥነ ምግባር ጥሰት ለመመርመር የዲሲፕሊን መርማሪ ቡድን መሾሙን ማህበሩ ገልጿል። የፌነርባቼ ደጋፊዎች የፑቲንን ስም እየጠሩ መዘመር የጀመሩት

በ57ኛው ደቂቃ ላይ ክለባቸው በዳይናሞ ኬቭ መምራት ከጀመረ በኋላ ነው ተብሏል። ፌነርባቼ የደጋፊዎቹን እርምጃ በማውገዝ ባወጣው መግለጫ አንዳንድ የተጋጣሚ ቡድን ተጫዋቾች አሳይተዋል ያለውን የተጋነነ እንቅስቃሴ አውግዞ በምላሹ አንዳንድ ደጋፊዎቻችን የወሰዱትን እርምጃ አንቀበልም፣ ስፖርትና ፖለቲካ ሁልጊዜም መለያየት አለባቸው ብሏል። ከዚህ ቀደም የቱርክን ብሔራዊ ቡድን የመሩት የዳይናሞ ኬቭ ዋና አሰልጣኝ ማርሲያ ሉሴስኩ

የሩሲያ ጦር በዩክሬን ውስጥ የጭካኔ ድርጊቶችን እየፈጸመ ባለበት ወቅት የፌነርባቼ ደጋፊዎችን ባህሪ መቀበል አልችልም በማለት አስተያየታቸውን ሰጥተዋል። የፌነርባቼ ደጋፊዎች መዝሙር በማህበራዊ ድረገጾች ላይ ከፍተኛ መነጋገሪያ ሆኗል። ደጋፊዎቹ ጥፋተኛ ሆነው ከተገኙ ክለቡ በሜዳው የሚያደርገውን ጨዋታ በዝግ ስታዲየም የመጫወት አሊያም ሌላ ቅጣት ሊጣልበት ይችላል።

ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ለምሽቱ የነበሩን ዝግጅቶች በዚሁ ተጠናቀቁ። ከመላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኞች የቆየ ነበርኩ። ስለ አብሮነታችሁ እናመሰግናለን። ደናደሩ

Di biyu ne